The Voice of America. በጋምቤላ ክልል ከአስራ ዘጠኝ ሺህ ሰው በላይ በጎርፍ መጥለቅለቅ መፈናቀሉን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ናኮር መልካ ዝርዝሩን ይዟል። በጋምቤላ ክልል ላሬ ወረዳ ባለፈው ሁለት ሳምንታት ውስጥ በጣለው ከፍተኛ መጠን ያለው ዝናብ በአስራ ስድስት ቀበሌዎች ውስጥ የሚኖሩ ተፈናቅለዋል ሲሉ የገለጹት የወረዳው አስተዳዳሪ አቶ ጋትዊች ቤል ናቸው። በጎርፍ አደጋ ምክንያት የተፈናቀሉ ሰዎች አስራ ስምንት ሺ ዜሮ ሰባ አምስት ሰዎች ተፈናቀሉ። በቦታቸው ወደ ሰማንያ ከብቶች ሞተዋል። በአደጋ ምክንያት ጓፍ ያለንበት ደረጃ አሁን ትንሽ ተቀንሷል። በክልል ደረጃ ምንም ገና እስካሁን የጠረ ድጋፍ የለውም። ጓፍ ሲከሷል ወሮች ይኖራል። ከተማ ውስጥ የዜራ ና ዜሮ ሁለት ቀበሌዎች ሁለተኛ ደረጃ ትምህርት ቤት ሄደዋል። በገጠር ቀበሌዎች የተፈናቀሉ ሰዎች ሁለት ቦታ ናቸው። ድረከማ የሆኑት አንድ በፕርባልደሆነ የሚባል ሰፈራ ቦታ ሌላ ቀበሌዎች ያር የሚባል ሰፈር በሁለቱም ቦታ ያሉ ናቸው። የገጠር ቀበሌዎች የጋምቤላ ከፍተኛ አመራሮች በወረዳው ተገኝተው ጎርፉ ስላደረሰው ጉዳት ምልከታ ቢያደርጉም እስካሁን የሰብአዊ ድጋፍ ባለመደረጉ ጎርፉን ተከትሎ ሊነሳ ለሚችል ለወባና ሌሎችም በሽታዎች ተፈናቃዮች ሊጋለጡ የሚል ስጋት እንዳለም አክለው ገልጸዋል። አቶ ጋትዌች ከላሬ ከተማ ተፈናቅለው በትምህርት ቤቶች ተጠልለው እንደሚገኙ ከተናገሩት መካከል አስቸኳይ እርዳታ እንዲደረግላቸው चौतर कर बी का

አቶ ሰይፍ ወልዴ እንዳሉት የጎርፍ አደጋው የተከሰተው ከፍተኛ መጠን ባለው ዝናብና በወንዞች መሙላት ምክንያት ነው። በክልሉ የላሬና ጆሮ ወረዳዎችን ጨምሮ በአስር ወረዳዎች ከ19 ሺህ በላይ ሰዎች መፈናቀላቸውን ገልጸዋል። አላፊው ሄክታር ላይ ጉዳት አስከትሏል። ሰዎች ላይ የደረሰ ጉዳት አለ። ጎርፉን ተከትሎ የወባ በሽታ ስርጭትና የእንስሳት በሽታ ሊጨምር እንደሚችል የገለጹት አቶ ወልዴ ከተፈናቃዮች መካከል የሰብአዊ ድጋፍ እንዳልተደረገላቸው ያቀረቡትን አቤቱት አስመልክቶ ተከታዩም ብለዋል። ጋር በሽታ ወባ በሽታ ይጨምራል። የእንስሳት በሽታ ይጨምራል። ድጋፉን በተመለከተ ወረዳዎች ተካምነዋል። ለምሳሌ አዲስ ናገ ንስን ገር ጆር ጎግ ኢታንግና ላሬ ምግብ ነክ ያልሆነ ቁሳቁስ አቀርባለሁ ብሎ ነው። በቅርቡ ይደርሳል ማለት ነው እና አርሲ የተባሉ ደግሞ ጋምቤላ ጋምቤላ ዙሪያ ወረዳ ድጋፍ የተወሰነ ድጋፍ የዝናብ መጠኑ የቀነሰ ሲመጣ ጎርፉ የሚያቆም በመሆኑ የተፈናቀሉ ሰዎች በቅርብ ጊዜ ውስጥ ወደ ቤታቸው ይመለሳሉ ብለዋል ኃላፊው። በኢትዮጵያ ሶስት ክልሎች ሀያ ሶስት ወረዳዎች ውስጥ በደረሰው የጎርፍ አደጋ አምስት መቶ ሰማኒያ ሺህ ዜጎች መጎዳታቸውንና ና ሁለት መቶ አስራ ሰባት ሺህ ሰዎች ደግሞ ከመኖሪያ ቀያቸው መፈናቀላቸውን መንግስት ሰሞኑን አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ